ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ለምሳሌ ህዝብን ለመድረስ ነው። እንደዚህ እንቅስቃሴዎች ይባላል። ግን አስቸኳይ ጊዜዎች ቢነሳ እኮ ብዙ ሁሉንም ህዝብ እዚሁ አዲስ አበባ ቁጭ ብሎ መድረስ ይቻላል፣ ነጻነት በተሞላበት መልኩ ህዝብንም ሳይፈራ እንዲናገር በመጋበዝ ይህንን ችግር ያቀዘቀዙት ይመስላል። ይሄ ራሱ ትልቅ ትልቅ ውጤት ነው ብዬ ነው ገምተው። የመጀመሪያው የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ የኢኒሽቲቭ አፍሪካ ዲሬክተር እናም የቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዚዳንት አቶ ክቡር ገና ናቸው። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ወር በላይ የሥራ ክንዋኔዎቻቸውን አስመልክቶ ከሰጧቸው አስተያየቶች የተወሰደ ነው። ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሳምንታዊ ቅንብሮች፣ ስፖርትና አፍሪቃ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮች ይዘዋል። ጤና ያስጥልን። እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘው ከዛሬ ሰኞ ሚያዝያ 29 2010 ዓ ም ስርጥታችን ጋር የምናስተናግዳችሁ ያዳኝ ፍሳዬና እኔም አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከቴክኒሽያኑ ቮይቴክ ዞርኛክ ጋር እስከ ምሽቱ አራት ሰዓት ድረስ አብረናችሁን ዘልቃለን በቅድሚያ ግን የሰዓቱን የዓለም ዜና ኢትዮጵያና ኬንያ በሁለቱ ሀገሮች መካከል ያለውን ልዩ ቦታ የሚሰጠው ስምምነት ፍጥነት ባለው መልክ ተግባራዊ ለማድረግ ተስማምተዋል ይህ ስምምነት ለዜጎቻቸው የኢኮኖሚና የጸጥታ ድህንነት ጥቅም ያስገኛል ተብሎ ይታመናል። ኢትዮጵያና ኬንያ በከፍተኛ ደረጃ ለመተባበር የሚያስችላቸው የጋራ ኮሚሽን መስርተዋል። በኢትዮጵያ ከተማ ሞያሌ ላይ አንድ የድንበር ጣቢያ መመስረቱ በሁለቱ ሀገሮች መካከል የሰዎችና የእቃዎች ዝውውር እንዲሻሻል አድርጓል። ይሁንና የሁለቱም ሀገሮች ሕዝቦች ከዚህ ከልዩ ግንኙነት ለመጠቀም እንዲችሉ ግልጽ የጊዜና የማዳረስ መስመር እንዲኖር ያስፈልጋል ሲሉ የኬንያው ፕሬዚደንት ኡሁሩ ኬንያታ አስገንዝበዋል። ፕሬዚዳንቱ ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር ዓብይ አህመድ ኬንያን በጎበኙበት ወቅት ነው። ሁለቱ መሪዎች ሀገሮቻቸው ስለተስማሙበት የመብራት ኃይል ግዢ ጉዳይ ተግባራዊ ስለማድረግ እንደተነጋገሩም ታውቋል። ባለፈው ቅዳሜ በሰሜን ምስራቅ ናይጄሪያ በታጠቁ ሽፍቶችና በመንደር ነዋሪዎች መካከል በተካሄደ ግጭት አርባ አምስት ሰዎች መገደላቸው ተዘገበ። ከሽፍቶቹ ካዱና በተባለው ሰሜናዊ ክፍለ ግዛት በሚገኘው ጓስካ ድንበር ላይ ጥቃት መክፈታቸው የአካባቢው ጥበቃ ኃይል አባል የሆኑ ሰው ተናግረዋል። ሽፍቶቹን የጥበቃ ኃይሉን በማጥቃ በልጆች ላይም ተኩስ መክፈታቸው ተዘግቧል። መኖሪያ ቤቶችን በእሳት አጋይተዋል። ማንነቱ ያልተገለጸው የጥበቃ አባል አጥቂዎቹ በአቅራቢያው ከሚገኙ ዘንፋራ ክፍለ ግዛት የመጡ መሆናቸውን አመልክቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት የተካሄደው የምርጫ ዘመቻቸው ከሩሲያ ጋር ግንኙነት ይኖረው እንደሆነ ለማጣራት የሚደረገው ምርመራ ተአማኒነት እያጣ ነው ሲሉ ዛሬ ተናግረዋል። ዛሬ በትዊተር ባስተላለፉት መልእክት ባስተላለፏቸው አራት መልእክቶች ሞስኮ በምርጫው ሂደት እጇን አስገብታ እንደሆነ ዶናልድ ትራምፕም ከአንድ ዓመት በፊት ጄምስ ኮሚን ከሥራ ሲያባረሩ የምርመራ ሂደቱን ለማሰናከል ሞክረው እንደሆነ በመመርመር ላይ ያሉትን ሮበርት ሙለርን አጣጥለዋል። ሙለር ምርመራውን እንዲመሩ ከሰየሟቸው በፊት ከመሰየማቸው በፊት ጄምስ ኮሚ ምርመራውን ይመሩ እንደነበር የሚታወቅ ነው። በሌላ የዩናይት ስቴትስ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ማዕከላዊ ስለላ ድርጅት ሲአይኤ ኃላፊ እንዲሆኑ ያቀረቧቸውን ጂና ሀስበል ተቃውሞ የበረታባቸው በአሸባሪነት ላይ ጠንካራ አቋም ስላላቸው ነው ብለዋል። ፕሬዚዳንቱ ዛሬ ማለዳ ይህን መልእክት በትዊተር አማካኝነት ያስተላለፉት ሀስፐል ስማቸው ከስያሜ ወይም ከእጩነቱ እንዲወጣ ባለፈው ሳምንት እንደጠየቁ በዜና ከተሰማ በኋላ ነው። ስማቸውን ለማስወጣት የፈለጉት በአሸባሪነት በሚጠረጠሩ ሰዎች በሚደረግ ጠንካራ ምርመራ ላይ የነበራቸው ሚና የዋይት ሀውስ ባለሥልጣናቶች ስላሳሰበ ነው ተብሏል ዋሽንግተን ፖስት ጋዜጣ በዘገበው መሰረትም በሀገሪቱ የሕግ መወሰኛው ምክር ቤት የሚቀርብባቸው ከባድ ጥያቄ የሲአይኤን ብቻ ሳይሆን የራሳቸውንም ስም የሚያጠፋ ሊሆን ይችላል የሚል ስጋት ስላላቸው ነው ተብሏል። ሀስፐል በአሁኑ ወቅት የሲአይኤ ምክትል ስራ አስኪያጅ ናቸው። ለ33 ዓመታት ያህልም በስለላው አገልግሎት ተሰማርተው ቆይተዋል። በሀገሪቱ ምክር ቤት የሚቀርብባቸው ጥያቄ በመጪው ረቡዕ ይጀምራል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ለአራተኛ ጊዜ በፕሬዚዳንትነት ለማገልገል ዛሬ ቃለ መሐላ ፈጽሟል። ለ18 ዓመታት ያህል በስልጣን የቆዩት ፑቲን የውጭ ፖሊሲው ቀጣይነት እንዲኖረውና የሀገሪቱን ብልጽግና ለማዳበር ጥረት ለማድረግ ቃል ገብተዋል። የእርሳቸው አስተዳደር የሀገሪቱን ክብር መልሷል ሲሉ በቃለ መሐላው ስነ ስርዓት ተናግረዋል። እንደ ሀገር መሪ የሩሲያ ጥንካሬና ብልጽግና እንዲበዛ የተቻለኝን ሁሉ አደርጋሉ ብለዋል። የህይወቴና የስራዬ ዓላማ የእናት ሀገሬን ህዝብ ማገልገል ነው በማለትም በሩሲያ ፖለቲከኞችና የባህል ሊቃን ለተሞላው የክረምሊን ቤተ መንግስት አዳራሽ አስገንዝበዋል። የፕሬዚደንትነቱን ቦታ በሁለት የስልጣን ጊዜ የሚገድበው የሀገሪቱ ህገ መንግስት ካልተቀየረ በስተቀር ለአምስተኛ ጊዜ ሊወዳደሩ አይችሉም። የብሪታንያ ውጭ ጉዳይ ሚኒስትር የዩናይት ስቴትስ የኢራንን የኒውክሊየር ፕሮግራም ለመገደብ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም ከተደረሰው ስምምነት እንድትወጣ እንዳትወጣ የማሳመን ጥረት ለማድረግ ተዘጋጅተዋል። ቦሪስ ጆንሰን ዛሬ ከአሜሪካው ምክትል ፕሬዚዳንት ማይክ ፔንሰን እና ከብሔራዊ የጸጥታ ጉዳይ አማካሪ ጆን ቦልተን ጋር ተገናኝተው ሲነጋገሩ የኢራን ጉዳይ ዋናው አጀንዳቸው እንደሚሆንም ጽህፈት ቤታቸው ጠቁሟል። ብሪታንያ፣ የዩናይትድ ስቴትስ እና የአውሮፓ አጋሮች መካከለኛው ምስራቅን የሚያሰጋውን የኢራን ተግባርን ለመቋቋም በምናደርገው ጥረት በአንድነት ቆመዋል ብለዋል። የብሪታንያ የውጭ ጉዳይ ሚኒስትር ኢራን ለህዝብ አላህ የምታደርገው ድጋፍ፣ አደገኛው የሚሳይል ፕሮግራሟን፣ ያማን ያሉትን ሁቲ አማጽያንን የማስታጠቅ ተግባሯንም እንቋቋማለን ወይም እንቃወማለን ሲሉም ቦሪስ ጆንሰን አክለዋል። አድማጮች፣ በመጨረሻም ዜና እረፍት ኢትዮጵያ ኢትዮጵያ ኢትዮጵያ ቅደሚ በሕብረተሰባዊነት አብቢ ለምልሚ። በዘመነ ደርግ የዚህ የኢትዮጵያ ሕዝብ መዝሙር የግጥሙ ደራሲ አሰፋ ገብረ ማርያም ተሰማ ትናንት እሁድ ማለዳ ከዚህ ዓለም በሞት ተለይተዋል። በብዙዎች ዘንድ እስከናያታቸው አሰፋ ገብረ ማርያም ተሰማ በመባል የሚጠሩትና ራሳቸውንም በዚያው አጠራር በእንግሊዘኛው አሰፋ ጂኤምቲ በሚል የሚያስተዋውቁት ደራሲና መምህር አሰፋ በተወለዱ በ82 ዓመታቸው ነው ላስቬጋስ ከተማ ውስጥ በመኖሪያ ቤታቸው ያረፉት። ከአባታቸው ከአቶ ገብረ ማርያምና ከእናታቸው ከወይዘሮ ተዋበች የተወለዱት ደራሲና መምህሩ አሰፋ ገብረ ማርያም ከባለቤታቸው ወይዘሮ አልማዝ በቀለ ጉደታ ጋር ከመሠረቱት ጋብቻ አራት ልጆችን አፍርተዋል። አቶ አሰፋ ገብረ ማርያም ተሰማ የስድስት ልጆች አያትና የአንድ ልጅ ቅም አያትም ነበሩ። የቬጋስ ነዋሪ መሆናቸውን ለመግለጽ በሚጽፏቸው ማስታወሻዎች መጨረሻ ላይ ሁሉ አሰፋ ገብረ ማርያም ተሰማ ከሰዓቱ ከተማ ብለው ይፈርሙ ወይም መፈረም ይቀናቸው እንደነበርም ደብዳቤዎቻቸውን ያነበቡ ያውቋቸዋል። ካበረከቱት አስተዋጽኦ በተጨማሪም በአጎረዳድነታቸው የሚታወቁት የአቶ አሰፋ ገብረ ማርያም ተሰማ የቀብር ስነ ስርዓት በመጪው እሁድ እዚያው ላስ ቬጋስ ውስጥ ቤተሰቦቻቸው ወዳጅ ዘመድና ጓደኞቻቸው በተገኙበት እንደሚፈጸም ከቤተሰብ ያገኘነው መረጃ አመልክተዋል። አድማጮች የአቶ አሰፋ ገብረ ማርያምን የህይወትና ስራ ወደፊት በምናቀርበው ፕሮግራም እንዘከራለን። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሐየንን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሄድ። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ያተኮሩበትን ከሕዝብ ጋር የመወያየት አጀንዳ ገንቢ ሲሉ የገለጹት የተቃዋሚ መሪዎችና የቀድሞ ፓርላማ አባላት ፊታቸውን ወደ ሌሎች አንገብጋቢ ወዳሏቸው ጉዳዮች እንደሚመልሱም ተስፋቸውን አመልክተዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ወደ ጠቅላይ ሚኒስትርነቱ ኃላፊነት ከመጡም ከአንድ ወር በላይ አልፏቸዋል። እስክንድር ፍሬው የተወሰኑ አስተያየቶችን አሰባስቦ ተከታዩን አጠናቅሯል። ከአንድ ወር በፊት ወደ ከፍተኛው የመንግስት ኃላፊነት የመጡት የጠቅላይ ሚኒስትር ዶክተር አብይ አህመድ እንቅስቃሴዎች በትኩረት እየተጤኑ፣ በቅርበት እየተገመገሙ ቀጥለዋል። ዶክተር አብይ ወደ ከፍተኛው የመንግስት ስልጣን የመጡት አገሪቱ በከፍተኛ አጣብቂኝ ውስጥ በነበረችበት ወቅት ነው። በእርሳቸው ላይ ተስፋ የጣሉ በርካቶችም በችግሩ ስፋት መጠን ለውጥ ይጠብቃሉ። እናም በእርሳቸው ላይ እምነት የጣሉ ወደዚህ ኃላፊነት መምጣታቸውን በአዎንታዊ ጎኖ የተቀበሉ በተለያየ ጎራ የተሰለፉ ኢትዮጵያውያን ሁሌም አስተያየት አላቸው። ከዚህ አንጻር የጠቅላይ ሚኒስትሩን የአንድ ወር እንቅስቃሴ እንዴት ገመገሙት በማለት ለዛሬ የተወሰኑትን አነጋግሬያለሁ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የመጀመሪያው አስተያየት ሰጭ ናቸው። የሚያደርጓቸው ንግግሮች፣ በየቦታ ያሉ ጉብኝቶች መልካም ናቸው። ግን ደግሞ የነበረው አንገብጋቢ ጥያቄ ስለሚያስገድድ አፋጣኝ፣ ግልጽ እና ደፋር ውሳኔዎችን የሚጠይቁ አሉ ና እነሱን አልነኳቸውም። ዝም ብለው ዳርዳራቸውን ነው የሚዘሯቸው። እስካሁን አልነኳቸውም። ለምሳሌ ህዝብን ለመድረስ ነው እንደዚህ እንቅስቃሴዎች ይባላል። ግን አስቸኳይ ጊዜው ቢነሳ እኮ ሁሉንም ህዝብ እዚሁ አዲስ አበባ ቁጭ ብሎ መድረስ ይቻላል። ሁሉንም የፖለቲካ እስረኞች ቁጥቁጥ ሳይሆን ሁሉም እንዲለቀቁ። ምክንያቱም አሁን ሀይ ፕሮፋይል ይሆን ወይም ትልልቅ ስም ያላቸው ፖለቲከኞች፣ ጋዜጠኞች ይፈቱ እንጂ የሰማያዊም፣ የአንድነትም የመኢአድም አባላት አሉ። አሁን ስለዚህ ተግባራዊ እንቅስቃሴዎች ላይ እውነት ለመናገር ብዙ ይቀራል ግን ደግሞ የሚደረጉት ውይይቶች፣ ንግግሮች ደግሞ ተስፋ ሰጪ ናቸው ብሎ መናገር ይቻላል። ጠቅላይ ሚኒስትሩ በተለያዩ ክልሎች በመገኘት ከነዋሪዎች ተወካዮች ጋር መወያየታቸውን በተመሳሳይ ገንቢ ሲሉ የገለጹት የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስም አንገብጋቢ የሚባሉ ሌሎች ጉዳዮችንም እንዲመለከቱ ይጠብቃሉ። ፕሮፌሰር በየነ ጴጥሮስን ያነጋገርኳቸው ወደ ደቡብ ኢትዮጵያ በመጓዝ ላይ እንዳሉ በስልክ ነው። በየአካባቢው ካለው ሕዝብ ጋር ለመታወቅ ያደረጉት ጥረት በገንቢነት የሚወሰድ ነው። ግን እንግዲህ በአግባብ የጦር እንዳሉ ነው እየተገነዘብን ያለ ነው። እንግዲህ ብዙም የሚያጓጉ ጉዳዮች ላይ ቃል እየገቡ ናቸው። ይሄ ደግሞ የማይሳካ ከሆነ ኢትዮጵያ ሕዝብ እንዳያዝንባቸው ፍርሃት አለኝ። ከእኛም ከፖለቲካው አንጻር እሳቸው መልስ እንሰጥባቸዋለን የሚሏቸው ጉዳዮች በኢህአዴግ የፖለቲካ መስመር ተተብትቦ ተግባር ላይ ለመዋል እንዳያስቸግራቸው ስጋት አለኝ። ከእርምጃዎች አንጻር ሚዛን የሚደፉ እርምጃዎች እየወሰዱ ነው። ወደየክልሉ ሁሉ ሲንቀሳቀሰው የነበሩት ማለት አልችልም። በእኛ በኩል ስንጠብቅ የነበረው ይህንን በሚሊዮን የሚቆጠር የተፈናቀለን ህዝብ መልሰው ተፈናቅሎ የወጣበት ያቋቁሙታል፣ ይህንን የመጀመሪያ እርምጃ አድርገው ይወስዳሉ የሚል ጉጉት ነበረን። ይሄ እንዳልሆነ ስናይ የቀሩትም ቃል የሚገባቸው ጉዳዮች እንደዚሁ አስቸጋሪ እንዳይሆኑ ስጋት አለን እና ይህንን የተፈናቀለውን ወደ ተፈናቀለበት ቤት ንብረቱ መመለስ አለባቸው። ይህንን እርምጃ ወስዶ ማየት ነው የምንፈልገው። ከሁሉም ነገር በፊት ብዙ እንደምታ ስላለው ነው። የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የአሁኑን ጠቅላይ ሚኒስትር በፓርላማ አባልነት ጨምር ያውቋቸዋል። የእኚህ ጠቅላይ ሚኒስትር የአንድ ወር የስልጣን ጊዜ ለቀጣይ ስራዎች መሰረት መጣሉን ያምናሉ። ለቀጣይ ስራዎች ሁሉ መሰረቱ ሰላም መሆኑን በማስታወስ እኔ ምክር ቤት እያሉ አውቃቸዋለሁ። ሁሌ አንባቢ ናቸው። ተዘጋጅተው ነው የሚገቡት። በዚያ ደረጃ አውቃቸዋለሁ። የእውቀት ችግር ምንም እንደማይገጥማቸው አውቃለሁ። ገር ማለቱን ችግር እንዴት ይወጡታል ትልቅ ፈተና ነው የሚል ስጋት ነበረኝ። በእርግጥ ከገቡበት ጊዜ አንስቶ ትልቅ ቀዳሚ ያደረጉት ህዝቡን ማረጋጋት ወደ አንድ ማምጣት ነበር። ከአንድ ክልል ተገኝተው በሄዱበት ሁሉ የኢትዮጵያ ልጅ የኢትዮጵያ መሪ መሆናቸውን እያረጋገጡ ህዝቡም እየተቀበላቸው ዓላማቸውንም እያስረዱ ህዝቡ እየተረጋጋ ወደ እለት ተዕለት ኑሮው እየተመለሰ ስራውን እየሰራ በሀገሪቱ ላይ መረጋጋት እየታየ ነው። ይሄ ትልቅ ለውጥ ነው። በዚያ መሀል አንዳንድ ሰዎች ለምን አሁኑ ውጤት አይመጣም? ለምን አሁኑ ለውጥ አታመጡም? ለምንድን ነው የጉብኝት ንግግር ብቻ የሚባል ነገር ሰማ። ይሄ ትክክል አይደለም። ለምን በመጀመሪያ ደረጃ ውጤት ለማምጣት የራስን እቅድ ከመሪ እቅድ ጋር አገናኝቶ፣ ከሀገሪቱ መሪ እቅድ ጋር አገናኝቶ ሪቫይዝ የሚደረግ ከሆነም ሪቫይዝ አድርጎ ከልሶ ማየት፣ ወደ ወረቀት ማሳረፍ፣ ይሄ ራሱ ረጅም ጊዜ ይፈጃል፣ ወራቶችን ይፈጃል። በትንሹ አሁን አንድ ወር ነው። በዚህ ውስጥ ለውጥ አምጣ ማለት ተገቢ አይደለም። ደግሞ በሌላ በኩል ሰላሙ ራሱ ለውጥ አይደለም ወይ? መረጋጋቱ ራሱ ለውጥ አይደለም ወይ? ከምንም በላይ እኮ ቀዳሚ ጉዳይ ሰላም ነው። እንደዚያም ሲባል ሌላውን ስራ ትተውታል ማለት አይደለም። እሳቸው በሄዱበት እኮ ካቢኔ አላቸው፣ ጠቅላይ ሚኒስትር ጽህፈት ቤት አላቸው። እያንዳንዱ ስራ ተከፋፍለውም እኮ ይይዛሉ የግጥ ጠቅላይ ሚኒስትሩ አንዱን ስራ አከፋፍሎ መስራት የሚገባቸውን ሰዎች ስሩ ይህን ብለው ትዛዝ ሰጥተው አሰማርተው ነው የሚሄዱት እንጂ ዝም ብለው አይሄዱም። እና መቅደም ያለበትን ትክክለኛ ስራ ነው የጀመሩት። በኔ እምነት እጅግ በጣም ትክክለኛ የሆነ ስራ ነው የጀመሩት። ለውጡም እየታየ ነው። የኢኒሽቲቭ አፍሪካ ዳይሬክተር አቶ ከቡርገና የቀድሞ የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዝዳንት በመሆንም አገልግለዋል። የኢትዮጵያን ወቅታዊ ጉዳዮች በተመለከተ በሚያወጧቸው ጽሁፎችም ይታወቃሉ። እሳቸውም እንደዚሁ የጠቅላይ ሚኒስትሩ የአንድ ወር ጊዜ ለቀጣይ ስራ መሰረት የተጣለበት እንደሆነ ያምናሉ። እንግዲህ ወደ ኋላ ሄደን መመለስ መመልከት ይኖርብናል። ከአንድ ወር በፊት እንዴት ነበረ ከተማው አገሩ እና እንደሚታሰበው አንድ ምርጫው ከመካሄዱ በፊት ስጋት ነበረ። ረብሻው ይቀጥላል አይቀጥልም የአስቸኳይ ጊዜ አዋጅ ገና መታወጁ ነበረ። የእስረኛ መለቀቅ አለመለቀቅ ትልቅ አከራካሪ ነበረ እና በአብዛኛው ሲታይ የንግድ ኅብረተሰቡም እንደዚሁ ስራውን ያቀዘቀዘበት ወቅት ነበረ። አጠቃላይ የህዝቡ ስሜት ከስጋት ጋር የተያያዘ ነበረ። አሁን ከ30 ቀን በኋላ እንግዲህ አሁን በየቦታው ሄደው ህዝብን ለማረጋጋት መሞከራቸው ህዝብን ለማነጋገር መሞከራቸው በተለይ እንደው በአካሄዱም ራሱ ትንሽ ለየት የሚል ነጻነት ሞላበት መልኩ ህዝብንም ሳይፈራ እንዲናገር በመጋበዝ ይህንን ችግር ያቀዘቀዙት ይመስላል። ይሄ ራሱ ትልቅ ትልቅ ውጤት ነው ብዬ ነው ገምተው። ስለዚህ በዛ መልኩ ይሄ የሰላሳ ቀን ውጤት በጣም የሚያስደስትና የሀገሪቷን ተስፋ ሊያሰጥ የሚችል ጎዳና ላይ እንዳስቀመጡት አይነት ሆኖ ነው መታየት ያለበት። በተለያዩ ክልሎች ከሚገኙ ነዋሪዎች ተወካዮች ጋር በተከታታይ ያደረጉት ውይይት የጠቅላይ ሚኒስትር አብይ የመጀመሪያ ወር ትኩረት ነበር። እስካሁን በአዲስ አበባና በስድስት ክልሎች ጉብኝት አድርገዋል። በቀጣይነትም ወደ ቀሩት ሶስት ክልሎች እንደሚሄዱ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስከንድር ፍሬውን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ርዕስ እንሻገር። በደቡብ ኦሮሚያ ለገደንቢ የሚገኘው የሚድሮክ ኩባንያ የወርቅ ማዕድን ሥራ የሚለቀው ኬሚካል በአካባቢው ሕብረተሰብ ላይ ያደረሰውን ጉዳት በመቃወም ዛሬ የሻኪሶ ነዋሪዎች አደባባይ ወጥተዋል። የስራ ማቆም አድማ መደረጉንም ምንጮች አመልክተዋል። መንግሥት በአስቸኳይ መፍትሔ ለመስጠት ቃል መግባቱን የገለጹት የከተማዊቱ ከንቲባ ናቸው። ለአሜሪካ ድምፅ በሰጡ ቃል መለስካቸው አመሃ ዝርዝሩን ይዟል። አንድ ስሙ ይፋ እንዳይሆን ያስጠነቀቀ የቪኦኤ ምንጭ ሰልፉ ዛሬ ከጠዋቱ 2 ለ 4 እንደጀመረና እስከ 4 ህ ሺህ የሚደርስ የሻኪሶ ከተማ ህዝብ ተሳትፎበታል ብለዋል። ልዩ ልዩ መፈክሮችንም ሲያሰማ እንደነበረ ገልጿል። በሰላማዊ ሰልፈኛው ህዝብ ከተነሱ መፈክሮች አንዳንዶችን እንዲጠቅስልኝ ጠየቅኩት። በርካታ ጥያቄዎች ናቸው የተነሱት። የማንነት ጉዳይ ሳይሆን እዚህ ጋር የመኖርና ያለመኖር ነው። የፖለቲካ ጥያቄ አንዳችም የተነሱ አይደለም። ከዚህ በፊት ጉ የጉጂ ኦሮሞ ምንም አይነት በማስተላቸው ቆማዛ አይነት የአካል ጉዳት ታይቶ አይታወቅም። አሁን ወደ መቼ ነበር የመጡት? ከትላንት በስተያ የመጡት እና እሳቸውም በግልጽ ተናግረዋል። እኛ ህዝባችን ላይ ተጫወተ ያለው የራሳችን ሰው መሆኑን አስረድተው ነው። ህዝቡ ለመንግስት ያቀረበው ጥያቄ ግልጽ ነው ያለው። ይኸው ምንቻችን ዛሬ የስራ ማቆም አድማ እንደነበረም ተናግሯል። ለሳና የሚባለውን ኬሚካል ይቁምልን። ለአስር አመት አይደለም ለአስር ደቂቃ መቀጠል የለበትም የሚል አቋም ነው። አሁን ስራ እየተሰራ አይደለም ማለት ነው። በም ወይ መንግስት ሴክተሮችም ሙሉ ወጥተዋል። ተማሪ ሙሉ ወጥተዋል። እንዲሁም በሚድሮክ ድርጅት ውስጥ ያሉ የተለያዩ ሴክተሮች ትላንትና አዳር ገብተው ነበረ፣ እነሱ ወጥተዋል። ፋብሪካው ስራ እንደቀጠለ ነው፣ ግን ሰራተኛ መስራት ትቷል። እስከ መቼ ነው ይህ ስራ ማቆም የሚቀጥለው? አቤት እስከ መቼ ነው የሚቀጥለው ይህ ስራ ማቆሙ? የሻኪሶ ከተማ አስተዳደር ከንቲባ አቶ አሬሬ ዋሬ ሰላማዊ ሰልፉ እንደነበረ አረጋግጠዋል። አክለውም ተመሳሳይ ሰላማዊ ሰልፍ ከዚህ በፊትም እንደተካሄደና ጥያቄውም በተደጋጋሚ ሲነሳ የቆየ እንደሆነ ተናግረዋል። የተቃውሞውን መንስኤ በተመለከተም ይህንን ብለዋል። ከዚህ የመወጣ ኬሚካል ህብረተሰቡን እየጎዳ ነው። አካል ጎደሎ የሆኑ ልጆች እየተወለዱ ነው። በአካባቢው ህብረተሰብ ላይ ተጽዕኖ እያደረሰ ነው። በአካባቢው ብዙ ተጽዕኖ እየፈጠረ እንደሆነ ብዙ ይነሳ እንደነበረ ይታወቃል። ይሄ እልባት ሳይገኝ ኮንትራቱ መታደስ እንዳለበት ሲነሳ እንደነበረ ይታወቃል። ይሄ ጥያቄ እያለ ይሄ ጥያቄ መልስ ሳያገኝ ለምን እንዴት ነው የታደሰው? በጣም የዚህ ጋር የምናውቀው ነገር የለም። ያው ከላይ የመጣው አካል የተለያዩ ጥናቶችን አድርጋል በሚል ሀሳብ ያነሳል። ያም ሆነ ይህ ግን መታደስ አለበት። ቢታደስም ህብረተሰቡ መጀመሪያ አውቆ መጀመሪያ ስነሳ የነበረ ጥያቄ ስለሆነ ጥያቄው በአግባቡ ምላሽ ሳያገኝ መታደሱ አግባብነት የለውም በምል ነገር ነው ህብረተሰቡ ተቃውሞ እያነሳ ያለው። አቶ አሬሬ ዋሬ፣ የመከላከያ ሚኒስትሩ አቶ ሞቱማ መቃሳ ሰሞኑን ወደ ዞኑ መጥተው እንደነበረም አረጋግጠው መንግስት ለችግሩ አስቸኳይ መፍትሄ እንደሚሰጥ መናገራቸውን አስታውሰዋል። ዛሬ የተካሄደውን ሰልፍ በተመለከተም ይህንን ብለው ነበር። ሰልፉ በሰላም አልቋል፣ ተመልሷል ስሁን ተሰለማት አቋል። ሁሉም በሰላማዊ መንገድ ጥያቄውን ማቅረብ እንዳለበትና ና በሰላማዊ መንገድ ቀርቧል ወደዚህ ጥያቄው በሰላማዊ መንገድ ምላሽ እስኪያገኝ ድረስ እንደሚቀርብ ነው። ምክንያቱም መንግስት አቅጣጫ አስቀምጧል። ስለዚህ ችግሩን አምኗል። ችግር ያለ ችግር መኖን መንግስቱ ምላሽ ይሰጣል የሚል አቅጣጫ ስለተቀመጠ አሁን በሰላም የወጣ ህብረተሰብ ተመልሶ ወደ ቤቱ ገብቷል። መለስካቸው አመሃ ለአሜሪካ ድምጽ ሬዲዮ gadis, abba. መለስካቸውን ለዘገባው እናመሰግናለን። በቢሾፍቱ ከተማ ሲካሄድ የሰነበተው የሀገረ መንግስት ግንባታ አውደ ጥናት መደምደሚያ ላይ በአውደ ጥናቱ መንግስትና የፓርቲ ጉዳዮች ትኩረት ሊሰጣቸው አይገባም ነበር ሲሉ የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ዲሬክተር ቅሬታቸውን ገለጹ ይላል ተከታዩ ዘገባ። ይህም በመለስካቸው ነው። የአውደ ጥናቱ አዘጋጅ ቡድን ሊቀመንበር ግን በበኩላቸው በዚህ እንደማይስማሙ ተናግረዋል። መለስካቸው የሀገረ መንግስት ግንባታ በኢትዮጵያ በሚል ርዕስ በቢሾፍቱ ከተማ ለሶስት ቀናት ሲካሄድ የቆየው አውደ ጥናት ቅዳሜ መያዝ 27 ቀን 2010 ዓ ም ተጠናቋል። በማጠናቀቂያው ላይ አጫጭር የመዝጊያ ንግግሮች ያደረጉት ሁለቱ የአውደ ጥናቱ አዘጋጅ ቡድን አባላት አቶ ዳደ ደስታና ዶክተር ዘነበ በየነ በአብዛኛው ለጥናት ወረቀት አቅራቢዎች ድጋፍ ለሰጡ ድርጅቶች እና ለመንግስት ምስጋና የቸራ የነበረ ሲሆን ከዚህ በተጸራሪ ደግሞ የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ዳይሬክተር አቶ ሰብሐት ነጋ ያደረጉት ንግግር ቅሬታቸውን የገለጸ ነበረ። አቶ ዳደ ደስታ ያዘጋጁ ቡድን አባል የዚህ አውደ ጥናትና የቀደሙት ተመሳሳይ አውደ ጥናቶችን ውጤት ወይም ጨመቅ እንደ ፖሊሲ ግብዓት ለመንግስት እንደሚቀርብ በንግግራቸው አብራርተዋል። በሂደቱም መንግስት ሲሳተፍ መቆየቱንም ገልጸዋል። መንግስት የፕሮጀክቱን ፓርትነር እንደሆነ ማሰብ ይቻላል። አቶ ስርሃት የዚህ ኢንስቲቱት ዳይሬክተር ነው እና ከመጀመሪያው እስከ መጨረሻው በከፍተኛ ሞቲቬሽን ተቀብሎ እየተሳተፈ ያለ ነው። ሌሎችም ድርጅቶች ይህንን የሚረዱ ናቸው። ስለዚህ እዚህ ድረስ ለማድረስ ከፍተኛ ጥረት ተካሂደዋል። በቡድኑ ምንሰራ ፕሮፌሰር ካሳሁን በከፍተኛ ትጋትና በብስለት አጠቃላይ ሞቢላይዜሽን ሲመራው ነበረ። እኛም አብረን ነበር። የእናንተ ተሳትፎ ደግሞ በጣም ድንቅና ደስ የሚል ነበረ። ይሄ ከሁኔታውም የታወቀ ነው። አቅራቢዎቹ ደግሞ በተለየ ሁኔታ በጣም ሁላችን የሚያነቃቃ ግብዓት ሰጥተውናል። በጣም ደስተኞች ነን። እናመሰግናለን። ዶክተር ዘነበ በየነም ኢትዮጵያን በአንድ መርከብ በመመሰልና መርከቧን መንከባከብ እንዲሁም ከአደጋ መጠበቅ የኢትዮጵያውያን ሁሉ ኃላፊነት መሆኑን በማስታወስ ይህንን ብለው ነበረ። ኃላፊነታችንን ለመወጣት የአብሮነትና የአንድነት መንፈስ ያስፈልገናል። የአገር ግንባታ ጽንሰ ሐሳብ እዚህ ላይ ከፍተኛ ሚናን ይጫወታል። ልዩነታችንን በማጉላት ሳይሆን አንድነታችን ላይ በማተኮር ብዝሃነታችንን የሚያስተናግድ ማዕቀፍ በአገር ግንባታ ስር ማዘጋጀት የሁላችንም የቤት ስራ ነው። የኢትዮጵያ የአገር ግንባታ ስራ የተለያየ አጋጣሚዎች፣ ዘርፈ ብዙ ፈተናዎች አጋጥመውታል። ለዚህ መፍትሄው ምንድን ነው የሚለው ጥያቄ መልሱን ይህ ፕሮጀክት በማፈላለግ ሂደት ላይ ይገኛል። ዶክተር ዘነበ እንደውም የንግግራቸው አብዛኛው ክፍል ከውይይቱ ተሳታፊዎች ጀምሮ ልዩ ልዩ ሚና የተጫወቱትን ግለሰቦችንና ቡድኖችንም ያመሰገነ ነበረ። አውረ ጥናቱን በንግግራቸው የዘጉት የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ዳይሬክተር የአቶ ስብሐት ነጋ ንግግር ግን ከሁለቱም የተለየ ብቻ ሳይሆን የአውደ ጥናቱን የአጀንዳ ይዘት እና የተካሄደውን ውይይት በአብዛኛው ከጥያቄ ያስገባ ነበረ እና አሁን የተነገረው አላመሰግንም ያልበቆን ነው ሳምቲንግ ላይክ ኤቲ ፐርሰንት ስለ መንግስት ነው የተነገረ። ስለ መንግስትና ስለ ፓርቲ እዚህ ስለ መንግስትና ስለ ፓርቲ መነገር የለበትም። አይደለም መነገር አለበት። አጀንዳውን ሀገር ግንባታ ነው። ሀገሩን እወቀው ሰፊ ነው። እና አጀንዳው ደግሞ የፓርቲ አደግም እንደ ፓርቲ ይሄ የለም። የፓርቲ ጉዳይ አይደለም የአንድ ሪሰርች ኢንስቲትዩትና አይዲያ እነዚህ ደግሞ ኮር ግሩፕ ኮንሰርን ይሆን። ዶክተር ንጋሳ ወዳ ጓደኛ ብርሃን ነጋ ይመጣ ብለዋል። ብርሃን ነጋ ለምን ይመጣል? ዶክተር አብይ ስለምን ይመጣል? ይሄ ስቴት አይደለም። ፕሬዚደንቱም የጠራራቸው የሀገር ፕሬዚደንት፣ ሰው የፓርቲ እንትን አይደለ። ስለ ፓርቲ ሌላ መድረክ ቢከፈት ሌላ ፓርቲ፣ ስለ መንግስት መንግስት አጀንዳ ነው። ጉዳዩን ካዘጋጁ ቡድን አባላት ጋር በስፋት እንደሚመክሩበትና ያካሄዱን አቅጣጫ አብረው ሊቃኙ እንደሚፈልጉ በዚሁ ንግግራቸው ጠቁመዋል። አቶ ስብሐት ነጋ ያነሱትን ሐሳብ በተመለከተ ያዘጋጁ ወይም የሥራ ቡድኑ ሊቀመንበር ፕሮፌሰር ካሳሁን ብርሃኑን አስተያየታቸውን ጠይቄያቸዋለሁ። አግባብነት የላቸውም ብለው እሳቸው ያነሷቸው ጉዳዮች የራሳቸው አስተሳሰብ ነው። በእኛ በእኔ በግሌም አስተሳሰብ አግባብነት አላቸው። የሀገረ ብሔር ግንባታን ከመንግስት ስርዓት ማሻሻያ ከህገ መንግስት ማሻሻያ ከተቋሞች አደረጃጀት ማሻሻያ ለይቶ ለብቻው በአየር ላይ አንጠልጥሎ የሚነሳ ነገር አይደለም እና እሳቸው ባረሷቸው ነገሮች ላይ በበኩሌ አልስማም። የተጀመረው ስራ ግቡን እንደሚመታ ያላቸውን ተስፋ የገለጹት ፕሮፌሰር ካሳውን ብርሃኑ እንዲያውም ወደፊት በዚህ መርሃ ግብር በባለቤትነት የሚሳተፈውን የህብረተሰብ ክፍል በይበልጥ ለማስፋት ያለውን እቅድ ለቪኦኤ አብራርተዋል። አክለውም የሀገረ መንግስት ግንባታን አስቸጋሪነትም አስረድተዋል። እንግዲህ የሀገረ ብሔር ግንባታ ቀደም ብለው የጀመሩትም አላጠናቀቁትም የማቋርጥ ሂደት ነው። ለምሳሌ የዛሬ ሶስት እና ሁለት መቶ ዓመት የጀመሩት ሁሉ የቀሩ ያልተሟሉ ነገሮች ስላሉ አንዳንድ አካባቢዎች ችግሮች ይናያል። በእንግሊዝ የስኮትላንድ፣ ሰሜን አየርላንድ፣ በስፓኛ የካታሎኒያ፣ በሌሎችም ሀገሮች፣ በፈረንሳይ በሁሉም ሀገሮች ያሉ ነገሮች ናቸው። ፍጻሜውን እናያለን የሚል ሞኝነት የለብኝም። ነገር ግን ቀጣይ ትውልድ ይቀጥላል፣ ህዝብ ይቀጥላል፣ ሀገር ይቀጥላል። በየጊዜው እየተሰራ ዘግይተናል የሚል ግምት አለኝ። ከነጭራሹ ከመቅረቱ ደግሞ ዘግይቶ መጀመሩ ይሻላል። ይህንን ፕሮጀክት በተለያዩ መንገዶች ድጋፍ የሚሰጡት ኢንተርናሽናል ኢንስቲትዩት ፎር ዴሞክራሲን ኤሌክቶራል አሲስተንስ፣ አርድላንድ ኮንሰልት እና የኢትዮጵያ የውጭ ግንኙነት ስትራቴጂ ጥናት ተቋም ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዝግጅቱ እናመሰግናለን። ትላንት ረፋድ በሞያሌ በተከሰተው ግጭት ስምንት ሰዎች እንደ ሞቱ እና ከአርባ በላይ እንደ ቆሰሉ የሞያሌ ሆስፒታል ገለጸ። በሆስፒታሉ ጠቅላይ ዶክተር የሆኑት ዶክተር ንጉሱ አዱኛ እንደተናገሩት ከሞቱት ሰዎች ሕጻናት እንደነበሩበት ገልጸዋል። ለመታከም ወደ ሞያሌ ከመጡ ከአርባ በላይ ቁስሎኞችም ከአስራ ሶስት በላይ ወደ የቦሌ ሆስፒታልና ሶዶ ሆስፒታል እንደተላኩም ገልጸዋል። የትላንቱ የሞያሌ ግጭት ከተማዋ አምስት የተለያዩ ቦታዎች የተከሰተ ሲሆን ዛሬ ጠዋትም አንድ ወጣት ከኢትዮጵያ ሶማሌ ክልል በተተኮሰ ጥይት መገደሉን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ገልጸዋል። በቦርኖ ዞን የሞያሌ ወረዳ በቦርና ዞን የሞያሌ ወረዳ ጸጥታ ደህንነት ኃላፊ አቶ ንጋቱ ካሳሁን የክልሉ መንግስትና የፌዴራል መንግስት በአፋጣኝ መፍትሄ እንዲፈልግ ጠይቀዋል። ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል፣ ቀጥሎ ይቀርባል። ትላንት ረፋን ላይ በሞያሌ ተከሰተ በነበረው ግጭት የስምንት ሰዎች ህይወት ማለፉን ከአርባ በላይ ደግሞ እንደቆሰሉ የሞያሌ ሆስፒታል አስታወቀ። የሞያሌ ሆስፒታል ጠቅላላ ዶክተር ዶክተር ንጉሶ አዱኛ ብዙ ሰዎች የተገደሉት በተተኮሰ ጥይት ሲሆን ተወርውሮ የፈነዳው ቦምብ ደግሞ ብዙ የመቁሰል አደጋ እንዳደረሰ ገልጸዋል። ትማመን ገራ ነሞታ ሸንተማቲ ከሆስፒታል ሆስፒታል ወደ ሆስፒታላችን የመጡት በግምት ወደ ሀምሳ ሰዎች ይሆናሉ። ከነዚህ ስምንቱ መሞታቸውን ሆስፒታላችን አረጋግጧል። አንዳንዶቹ መንገድ ላይ እያሉ ነው ህይወታቸው ያለፈው፣ ሌሎች ሆስፒታል ደርሰው እርዳታ እየተደረገላቸው ይሞቱም አሉ። ጉዳታቸው በጣም ከባድ ስለነበር እንጂ እኛ ብዙ ጥረት አድርገናል። ሌሎች 13 የሚሆኑ ደግሞ ስብራት የደረሰባቸው የደም ሥራቸው የተጎዳና ከባድ ጉዳት የደረሰባቸው ወደ ሌላ ሆስፒታል የተላኩም አሉ። የተቀሩት ከ30 በላይ ሰዎች በሆስፒታላችን እየታከሙ ናቸው። ዶክተር ንጉሱ የሞቱት ሰዎች ወንዶች መሆናቸውን ጠቅሰው ከቆሰሉት ግን ሴቶችና ሕጻናት እንደሚገኙበት ገልጸዋል። አቶ ዮሐንስ በቀለ በሞያሌ ከተማ የኢትዮጵያ ሶማሌ ክልል ነዋሪ ናቸው። ግጭቱ ሲከሰት ቤተሰባቸውን ይዘው ወደ ኦሮሚያ ክልል ሸሽተው እንዳሉ ገልጸው ቤታቸውን ሊጠብቅ የቀረ ታላቁ ልጃቸው ኤፍሬም ዮሐንስ እንደተገደለባቸው ይናገራሉ። ቤት ውስጥ እሱ ብቻ ነበር የነበረው፣ ሌሎቻችን ሸሽተን ነበር። እሱን ብቻውን ቤት ውስጥ አግኝተው በቢላው ወጋግተው ከገደሉት በኋላ የቤት ዕቃውን በሙሉ ዘርፈው ነው የሄዱት። ልጄ ምንም ነገር ውስጥ የለበትም። በቅርቡ ነው ከውጭ ሀገር እኔን ሊያየኝ የመጣው። ትንሽም ያመው ነበረ። ትላንት ወደ ቤት መሄድ አልቻለም መንገዱ ዝግ ስለነበር። ላጅ በርህ ላይ ተመቶ ወድቆ ነው ያለው አሉን። ተነስተን ስንሄድ የልጄን ሬሳ ተሸክመው አመጡልኝ። ይኸው ልጄ ሞቶ ቀረ። ሐዘን ላይ ነኝ። በቦታው የነበሩ የዓይን ምስክሮች እንዳሉት በሞያሌ ትላንት የተከሰተው ግጭት ከረፋዶ አምስት ሰዓት አካባቢ ነበር። በቦረና ዞን የሞያሌ ወረዳ የጸጥታና ደህንነት ቢሮ ኃላፊ አቶ ንጋሱ ካሳውን ግጭቱን ያባባሰው የከተማዋን የጸጥታ ሁኔታ ለማጥናት የመጡ የፌደራል መንግስት ልዑካንን የሶማሌ ክልል ነዋሪዎችና ታጣቂዎች አላሳልፍ ሲሉ የተፈጠረ አለመግባባት መሆኑን ለአሜሪካ ድምፅ ተናግረዋል። ነዋሪዎች ግጭቱ የተከሰተው ሞያሌ በአምስት ቦታዎች ማለትም በ01 እና በ02 ቀበሌ እንዲሁም በዙሪያ ባሉ እንደነ ጫሙቅ፣ ማለብና ቀበና የተባሉ የገጠር ቀበሌዎች መሆናቸውን ይናገራሉ። አቶ ቆሩ ቦሩ የደንቢ ቀበሌ ነዋሪ ናቸው። ግጭቱ ሲከሰት ምን እየሆነ እንዳለ ለማየት ሲወጡ ከሶማሌ ክልል በመጡ ታጣቂዎች ተኩስ እንደተከፈተባቸው ይናገራሉ። ኦጃ አንቀር ክያ ገንዲ ደንብ ግጭቱ ሲከሰት እኔ በቀዬ ደንቢ የሚባል ቦታ ነበርኩ። ከዚያ ውጊያው ሲካሄድ ወደ ነበረበት ወደ ጫሙቅ መጣን። እኔ የተተኮሰብኝ ጥይት ጉልበቴን መጥቶ ነው ያለፈው፣ ግን አጥንቴን አላገኘም። ከእኔ ጋር የነበሩ ሰዎች ጉዮ የሚባል ወንድሜም ጭምር ታፋውን ነው በጥይት የተመጣው። እንደዚህ ከአጠገቤ ወደ ስድስት ሰዎች ቆስለዋል በግጭቱ ነዋሪዎች ከኢትዮጵያ ሶማሌ ክልል መጥተው ተኩሱን የከፈቱት ታጣቂዎች የክልሉ የልዩ ፖሊስ አባላት እንደሆኑ ነው የሚናገሩት። አንድ የሞያሌ ከተማ ነዋሪ ሲናገሩ እኚህ ጥቃቱን የፈጸሙ ታጣቂዎች ከባድ መሳሪያ እንዳነገቡና በሞያሌ ወረዳ አስተዳደር ላይ ቦምብ መወርወራቸውንም ገልጸዋል። ልክ ተኩስ እንደተከፈተ ነው ግጭት የተጀመረው። እነሱ ቤታቸው ውስጥ ምሽግ ሠርተው ነበር። እዚያ ውስጥ ተደብቀው ሰው ላይ መተኮስ ጀመሩ። ሰዎችም የመከላከል እርምጃ ወሰዱ። ልዩ ፖሊስ አባላትም መጥተው በኦሮሚያ ክልል ፖሊሶች ላይ ተኩስ ከፈቱ። አሁን ራሱ ቀደም ሲል አንድ ሰው ገለዋል። ቀብር ላይ ናቸው ሰዎቹ። ብዙ ቤቶችም ተቃጥለዋል። የሶማሌ ክልል ጤና ቢሮ፣ ፍርድ ቤትና የሞያሌ ዜሮ አንድ ቀበሌ አስተዳደር ተቃጥለዋል። በኦሮሚያ በኩል ብዙ ቤት ባይቃጠልም በጥይት ግን ብዙ ቤት ተበሳስቷል። በሞያሌ ወረዳ አስተዳደር ላይም ቦምብ ተወርሮ ነበር። የጎዳው ግን የመብራት ፖል ብቻ ነው። የሞያሌ ከተማ ነዋሪዎች በሁለቱ ክልል ነዋሪዎችና የጸጥታ ኃይሎች መካከል የተፈጠረው ግጭት የፌዴራል የጸጥታ አካላት ተገቢ እርምጃ ስላልወሰዱ ነገሩ ከቁጥጥር ውጭ እየሆነ እንዳለ ነው ቅሬታ የሚያሰሙት በትላንቱ ግጭት በሞያሌ ሰፍሮ ያለው የአገር መከላከያ ሰራዊትም ምንም ጣልቃ ባለመግባቱ በቦታው ያሉትን የመከላከያ ሰራዊት ኃይልን እየወቀሱ ነው ዛሬም ተጨማሪ የመከላከያ ኃይል ወደ ሞያሌ እንደገባ ነዋሪዎች ጨምረው ገልጸዋል በሞያሌ የኦሮሚያ ፖሊስ ኃይልም ትጥቁን እንዲፈታ እንደተገደደ ነው ለአሜሪካ ድምፅ የተናገሩት ነዋሪዎች ያነሱትን ቅሬታ በቦረና ዞን ለሞያሌ ወረዳ ፀጥታና ደህንነት ቢሮ ኃላፊ አቶ ንጉሱ ካሶን ጠይቀን የምከተለውን መልስ ሰጥተናል አም ም ቀ ቃቀደገባ በእርግጥ ይሄ ቅሬታ አለ። ተኩስ መቆም አለበት ከተማዋም መረጋጋት አለባት ብለው የኦሮሚያ ፖሊስ ትጥቅ እንዲያስቀምጥና የፌዴራል የጸጥታ አካላት ኃላፊነቱን እንዲረከቡ ተደርጓል። የፌዴራል ፀጥታ ኃይል ተጨማሪ ጦር አስገብቷል። የተሰጠውን ትእዛዝ የተላለፈ ተጠያቂ ይደረጋል ተብሏል። እኛ እንቀበለዋለን። ነገር ግን እነሱ ያከብሩታል የሚል ግምት የለንም። በከተማም እንዲሁም በገጠር እየተካሄደ ያለው ጦርነት እንዲቆም እያሉ ነው። በፊትም የነሱ ሰዎች ናቸው እኛን የወጉን። እኛ ሰላማዊ ሰዎች ነን። እኛ ይህንን ችግር ለክልልና ለጠቅላይ ሚኒስትሩ ቢሮ አቤት እያልን ነበር። ነገር ግን እያገኘን ያለ ነው መልስ አጥጋቢ አይደለም። ስለዚህ ጉዳዩ የሚመለከታቸው አካላት በአስቸኳይ መፍትሄ መስጠት አለባቸው። ነገሩ እዚህ ካሉ የጸጥታ ኃይሎች በላይ ሆኗል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ዶክተር ነገሪ ሌንጮ ወንጀሉን የፈጸሙ አባላት ለሕግ መቅረብ እንዳለባቸው ተናግረዋል። በሞያሌ ባለፈው ወር ህዝብ ላይ የእጅ ቦምብ ሊወረውሩ የነበሩ ታጣቂዎች በኮማንድ ፖስት በቁጥጥር ውለው የነበሩ ሲሆን እስካሁን የክስ ሂደታቸው ከምን እንደደረሰ በይፋ የተነገረ ነገር የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍሰሀየንን። አሁን ወደ ክፍለ ሁለተኛው ክፍል ስንሄድ በስፖርት ይጀመራል። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምን አምሽታችሁልኛል! የተከበራችሁ አድማጮቼ በቻይናው ዓለም አቀፍ ማራቶን ለተብርሃን ኃይሌ ከኢትዮጵያ የሴቶቹን፣ ጆል ኪምሩር ከኬንያ የወንዶቹን አሸንፈዋል። በፕራግ ማራቶን የሴቶቹን ቦን ኪፕሩር ከኬንያ የወንዶቹን ጌለን ሮፕ ከአሜሪካ ቀዳሚ ስፍራ ወስደዋል። የአገር ውስጥና የውጭ አገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። ለተ ብርሃን ኃይሌ ከኢትዮጵያ በቅዳሜው የቻይናው ዓለም አቀፍ ማራቶን ያሸነፈችው የኮርሱን ሬኮርድ ለሁለተኛ ጊዜ አከታትላ በማሻሻል ነው። ለማስታወስ ያህል የ27 ዓመት ዕድሜ ያላት አትሌት ለተ ብርሃን ኃይሌ በቻይናዊቷ ከተማ በዶንግንግ ባለፈው ዓመት ስታሸንፍ መሠረት ቱፋ እንደ አውሮፓን ዘመን አቆጣጠር በ2014 ካስመዘገበችው 2 28 27 የኮርስ ሬኮርድ ላይ ሦስት ደቂቃ ተኩል አንስታለት ነው። ዘንድሮ ግን ጠንካሮቹ እነ የብርጓል መለሰ በተሰለፉበት ውድድር ታሸንፋለች ተብሎ አልተገመተም ነበር። የ28 ዓመቷ የብርጓል ከአምስት ወራት በፊት በዱባይ ማራቶን የግሏን ፈጣን ሰዓት 21936 ያስመዘገበች ፈጣን ሯጭ ናት። ያ ሰዓት ዘንድሮ በዓለም አራተኛው ፈጣን ጊዜ ሆኖ ተይዞላታል። ለማንኛውም ለተ ብርሃን ከትላንት በስቲያ በርትታ ታይታለች። ሁለት 24 47 በሆነ ጊዜ በአንደኝነት አጠናቃለች። የብርጓል ከሦስት ደቂቃ በኋላ በሁለተኝነት ተከትላለች። ኬንያዊቷ በማራቶን ለመጀመሪያ ጊዜ የሮጠችው ፔሪስ ጄሮኖ ሦስተኛው በዚህ የቻይናው የሎ ሪቨር ወይም ቢጫው ወንዝ ከኪንግሃይ የቲቤት ተራራ ተነስቶ ፓሲፊክ ውቅያኖስ እስከሚገባበት ድረስ ባለው ጎዳና ላይ በተዘጋጀው ዓለም አቀፍ ማራቶን የወንዶቹን ያሸነፈው ጆል ኪምሩር ነው። ሁለት አስራ ሶስት ሀያ ስምንት ሆኗል ያስመዘገበው ጊዜ። ኪምሩር በሁለት ሺ አስራ ስድስቱ የሶል ማራቶንም ድል መጎናጸፉ ይታወሳል። ሌላው ኬንያዊ ሳሙኤል ኮስጊ ሁለተኛ፣ አባይነህ አየለ ከኢትዮጵያ ሦስተኛ ሆነዋል። በፕራጉ ማራቶን ደግሞ የወንዶቹን ጋለን ሮፕ ከዩናይትድ ስቴትስ፣ ጄፕ ኪሩር ኪፕቱር ከኬንያ የሴቶቹን በድል አጠናቀዋል። ራፕ በአስገራሚ ያሯሯጥ ስልት በመጨረሻዎቹ አራት ኪሎ ሜትሮች ጥሎት በማለፍ ለድል የበቃው ኢትዮጵያዊውን ሲሳይ ለማን ነው። ሁለት ዜሮ ስድስት ዜሮ ሰባት አስመዝግቧል በአንደኝነት ሲያጠናቅቅ፣ እንደ ሲሳይ ለማ ያለውን ከባድ አትሌት ቀድሞ ማሸነፍ ቀላል አይደለም ያለው አሜሪካዊው ጋለን ሮብ በውጤቴ በእጅጉ ተደስቻለሁ ብሏል። ሲሳይ ለማ ሁለተኛ፣ ስቴፈን ቺም ላኒ ከኬንያ ሦስተኛ። በሴቶቹ እንዳልኩት ቀድማ የጨረሰችው ኬንያዊቷ ቦንስ ኪቱር ናት 2419 በሆነ ጊዜ ርቀቱን ሸፍናለች በፖዲየሙ ላይ ሁለተኛና ሶስተኛ ሆነው የታዩት የኢትዮጵያ አትሌቶች ናቸው በላይነሽ ኦልጂራ ሁለተኛ አማኔ ጎበና ሶስተኛ የዓለም አቀፍ አትሌቲክስ ፌዴሬሽን ፕሬዝደንት ሴባስቲያን ኮ ባስጀመሩት በ24ተኛው የፕራግ ማራቶን 9778 አትሌቶች ተሳትፈዋል አድማጮች፣ የኔን አትሌቲክስ ሩጫ ስፖርት ዜና በዚሁ ላይ ልግታና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ የአገር ውስጥና የውጭ እግር ኳስ ዜናዎችን ይዟል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ከትናንት በስቲያ ቅዳሜ በጠራው አስቸኳይ ጠቅላላ ጉባኤ የፊፋን የምርጫ ኮድ የህግ መመሪያ በማጽደቅ አምስት አባላት ያሉት አስመራጭ ኮሚቴና ሶስት አባላት ያሉት ይግባኝ ሰሚ ኮሚቴዎችን በምርጫ ሰይመዋል። እነዚሁ በምርጫ የተሰየሙት ኮሚቴዎችም በሶስት ሳምንት ጊዜ ውስጥ የእጩ ተመራጮችን አቀራረብና አግባብነት እንዲሁም የምርጫውን አመችነት አቀላጥፈው ያጠቃልላሉ። ግንቦት 26 2010 ዓ ም በአፋሯ ርዕሰ መዲና ሰመራ ላይ የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ እንዲካሄድም ይደረጋል። የፕሬዝዳንታዊና የስራ አስፈጻሚ ምርጫውንም ያደርጋል። ላለፉት ሰባት ወራት በተለያዩ ጊዜ በምርጫ ጉባኤ እየተጠራ በውዝግብ ሲራዘም የነበረው ምርጫ ከግንቦት 26 እንዳያልፍ ዓለም አቀፉ የእግር ኳስ ማህበሩ በተወካዩ አማካይነት አሳስቧል። ሌላው የእግር ኳስ ነክ ዜና ፌዴሬሽኑ በደጋፊዎችና በቡድኖች ረብሻ ተከትሎ የእግር ኳስ ዳኞችና ታዛቢ ባለሙያ ማህበር ያቀረበውን ቅድመ ሁኔታ ተወያይቶ እልባት ለመስጠት ፌዴሬሽኑ ግንቦት አራት ለውይይት ቀጥሯል። የኢትዮጵያ እግር ኳስ ዳኞችና የታዛቢዎች ማህበር ለዳኞች የተሟላ ዋስትና ካላገኙ እንደማያጫውቱ በአቋም መግለጫቸው ማሳወቃቸው ይታወሳል። በአቋም መግለጫቸው ከተጠቀሱት ውስጥ የማጫወቻ ሜዳ ርቀት ካላቸው ጉዞ በአውሮፕላን እንዲሆንላቸው ዳኞች የህይወት ዋስትና እንዲገባላቸው፣ በድብደባ ጉዳት የደረሰባቸው ዳኞችም በቂ ሕክምና እንዲያገኙ እንዲሁም በጨዋታ ጊዜ በቂ ጥበቃ እንዲደረግላቸው የሚሉ ይገኙበታል። ተቀራርበን ችግሩን በጠረጴዛ ዙሪያ እንፍታው፣ ለጥያቄዎቻችሁም ምላሽ ለመስጠት ዝግጁ ነን ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ጁነዲን ባሻ ገልጸዋል። አቶ ጁነዲን በዳኞች ላይ የደረሰባቸውን ጉዳት ተከትሎ የሰጡት አስተያየት የሚከተለው ነው። መንግስት እያንዳንዱ ክልል ባጀት መድበዋል። አዋሳ ላይ፣ መቀሌ ላይ፣ ጅማ ላይ፣ ሁሉ ላይ መድበዋል። ቡታጅራ ላይ ሁሉ ቦታ መድበዋል። በጣም ፉትቦል የሚቆም ኮነ አቋም ያለው አንዳንድ መዘጋጃ ቤቶች እኮ ዳሰ ዱሻ ሊወስዱ ይችላል። ለፉትቦሉም እንስጋ። ፉትቦሉንም ማደን አለብን። የሰው ልጅንም ማደን አለብን። እዚህ ያሉ ዳኛ፣ ስለዚህ ጥንቃቄ ባለው ብትወሰኑ ጥሩ ነው። ለስራ አስፈጣሚ ምናልባት እንደኔ ሪኮመንዴሽን ከፈለጋችሁ ሌላም ጨምሮ እነሱም ካላመናቸው በጋራ አስርም እንሁን ከእኛም እንሁን። እየተነጋገርን ሰሞኑን አሁን ነገ ክለቦች ጋር እናገራለን። ቀጥለን ደግሞ ከፀጥታ ክፍልና ከመንግስት ጋር ተነጋግረን በአንድ ሳምንት ውስጥ ወደ አንድ ውሳኔ መምጣት አለብን ብዬ ነው የማስበውና በዚህ ስሜት ብታዩ መልካም ነው። አንሞት፣ እንከበር፣ ሙያ ክብር ይኑረው። ይሄ ምንም በዚህ ጉዳይ ድርድር የለም። እኛ ሙያ አለን። ሁሉም ሰው ስለዚህ በመተባበር ሌላው የእግር ኳስ ዜና ወደ አውሮፓ ያሸጋግረናል። በስፔን ላሊጋው ሰላሳ ስድስተኛ ሳምንት ጨዋታ የሀያላኑ ባርሴሎናና ሪያል ማድሪድ ኤል ክላሲኮ ፊልሚያን አገናኝተዋል። ከሳምንት በፊት ዋንጫውን ማግኘቱን ያረጋገጠው ባርሴሎና በሪያል ማድሪድ መሸነፍን እጅግ የማይፈልገው ነው። በእርግጫና ጉሽሚያ ተጀምሮ በተጠናቀቀው ጨዋታ ባለሜዳው ባርሴሎና በአስረኛው ደቂቃ ቀድሞ ቢያስቆጥርም ክርስቲያኖ ሮናልዶ ማድሪድን አቻ አድርጓል። አንድ ተጫዋች በጥፋት ተወግዶበት ግማሽ ጨዋታውን በጎዶሎ በአስርት ሰው የጨረሰው ባርሴሎና በአምሳ ሁለተኛው ደቂቃ ሊዮኔል ሜሲ ሶስት ተከላካዮችን አልፎ ሁለተኛ ግብ አስቆጥሯል። ሮናልዶን ተክቶ የገባው ጋሬዝ ቤል ሪያል ማድሪድን አቻ አድርጎ በአቻ ሁለት ለሁለት ጨዋታው ተጠናቋል። ባርሴሎና የላሊጋውን ዋናውን የላሊጋውን ሻምፒዮናና የንጉሱንም ሁለት ዋንጫዎች ወስዷል። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲና ሃደርስፊልድ ያለ ግብ ሲለያዩ ቼልሲ ሊቨርፑልን አንድ ለባዶ ረጥቷል። ከሁለት ሳምንት በፊት ዋንጫ ማግኘቱን ያረጋገጠው ማንቸስተር ሲቲ የወርቅ ሜዳሊያና ዋንጫውን በደማቅ ስነ ስርዓት ወስዷል። አርሴን ቬንገር ከሃያ ሁለት ዓመታት የአርሴናል አሰልጣኝነታቸው የተሰናበቱበት የኢሚሬትስ ስቴዲየም መጨረሻ ጨዋታ አርሴናል በርንሌይን አምስት ለባዶ ሸኝቷል ይኸው ነው በእኔ በኩል ያለው ሰለሞን አመሰግናለሁ ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ በዚሁ እንሰናበት ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰላም ደህና ቆዩነ ሰለሞን ክፍሌንና ገዛሃኝ ሲሆን መስቀልን ለሳምንታዊ ስፖርት ዝግጅታቸው እናመሰግናለን። አድማጮች፣ አሁን ወደ ሁለተኛው ሳምንታዊ ቅንብር እንለፍ። አፍሪቃ ነክ ርዕሶች። የናይጄሪያው ፕሬዚዳንት ሙሐመዱ ቡሀሪ ባለፈው ሰኞ እዚህ ዩናይትድ ስቴትስን በጎበኙበት ወቅት በዋይት ሀውስ ቤተ መንግሥት ተገኝተው ከፕሬዚዳንቱ ጋር ለመነጋገር ከሰሐራ በመለስ ካሉት የአፍሪካ ሀገሮች መሪዎች የመጀመሪያው ሆነዋል። ቡሐሪ ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ ስለ ጉብኝታቸው ዝርዝረዋል። የአፍሪካ ነቅርሶች አዘጋጅና አቅራቢ አዳነች ፍስሐዬ ተከታዩን ይዛቀርባለች። የናይጄሪያው ፕሬዚደንት መሐመዱ ቡሐሪ ባለፈው ሰኞ ዩናይትድ ስቴትስን በጎበኙበት ወቅት ከሀገሪቱ ፕሬዚደንት ዶናልድ ትራምፕ ጋር በዋይት ሀውስ ቤተ መንግሥት ለመነጋገር የመጀመሪያው ከሰሃራ በመለስ ያሉት የአፍሪካ ሀገራት መሪዎች ሆነዋል። ቡሃሪ ስለ ጉብኝታቸው ለአሜሪካ ድምፅ ሬዲዮ በሰጡት ቃል ዋናው ነገር መጋበዜ ነው ብለዋል። በመጀመሪያ ደረጃ ዋናው ነገር መጋበዜ ነው። ባልጋበዝ ኖሮ ለመምጣት ባልቻልኩ ነበር። ስንመጣ ግን የዩናይትድ ስቴትስ ስጋት ናይጄሪያ ያለው የጸጥታ ሁኔታ ነበር። ይህም ለመመረጥ ዘመቻ ስናደርግ ካነሳናቸው ነጥቦች ጋር የሚስማማ ነው። የሀገሪቱን የጸጥታ ደህንነትና ሙስናን መዋጋት ነበር። የዩናይትድ ስቴትሱ ፕሬዝዳንት ታዲያ በእነዚህ ነጥቦች ላይ ያሳየነው መሻሻል ካለ ከኔ ለመስማት ሲሉ ጠይቀውኛል። እኔም ገለጽኩላቸው። በመሰረቱ በእነዚህ ነጥቦች ላይ መሻሻል ካለ ለማወቅ መጠየቅ የሚያስፈልገው የሰሜን ምስራቅ ናይጄሪያ ነዋሪዎችን ነው። እኛ ስንመጣ ቦኮ ሐራም ቢያንስ በቦርኖ ክፍለ ሀገር አብዛኛውን የአካባቢው መንግስታዊ ተቋማትን ይቆጣጠር ነበር ብለዋል ፕሬዚዳንቱ። አሁን ግን የሀገሪቱ ወታደራዊ ኃይል በነገረኝ መሰረት የሚቆጣጠሩት ክልላዊ መንግስት የለም፣ አምናቸዋለሁ። ኢኮኖሚውን አስመልክቶ ዕድለኞች ሆነን ያለፉት ሁለት የመኸር ወራቶች ጥሩ ነበሩ። ወደ እርሻቸው የተመለሱ ሰዎች በጣም ተደስተዋል። የእርሻ ሚኒስትርና ማዕከላዊ ባንክ በዝቅተኛ ወለድ የሚከፈል ብድር አዘጋጅተው ሰጥተዋቸዋል ማዳበሪያና ሌሎች አስፈላጊ ነገሮች እንዲገዙበት፣ ብድሩን ከመኸር በኋላ ይመልሱታል ማለት መሆኑን ፕሬዚዳንት ቡሃሪ ገልጸዋል። የናይጄሪያ ፕሬስ ስንት ሰዎች በዚሁ ብድር እየተጠቀሙ መሆናቸውን አይተው አለመዘገባቸው ያሳዝናል ብለዋል። የናይጄሪያው ፕሬዚዳንት ዩናይትድ ስቴትስ ለናይጄሪያ አስተዳደር ስለምትሰጠው ረድኤት ፕሬዝደንት ቡሃሪ ሲጠየቁ እኛ ከዩናይትድ ስቴትስ የምንፈለገው የንግድ ሰዎችና ኩባንያዎች በናይጄሪያ መዋለ ንዋይ እንዲያፈሱ ዋስትና ማግኘት ነው። ከብዙ ኩባንያዎች ጋር ተወያይተናል። ናይጄሪያ ውስጥ የምርጫ ዘመቻ ያካሄዱ በነበረበት ወቅት ሙስናና አሸባሪነትን መታገል ካነሷቸው ዋና ነጥቦች መካከል የነበሩ እንደመሆናቸው መጠን የዩናይትድ ስቴትስ መንግስት አሸባሪነትን በመታገል ረገድ የሚረዳችሁ ነገር አለን ለሚለው ጥያቄ አብረውኝ ከመጡት መልእክተኞች መካከል የፍትህ ሚኒስትር ይገኛሉና ከአሜሪካ አቻቸው ጋር ተገናኝተው በኦፊሰል እየተወያዩበት ነው ብለዋል። ናይጄሪያ ውስጥ በተለይም ሙስናን መታገል አስመልክቶ የቀዘቀዘ ይመስላል የሚል አመለካከት አለና እንደገና እንደሚወዳደሩ የገለጹ እንደመሆኑ መጠን ናይጀሪያውያን ከእርስዎ ምን እንዲጠብቁ ይፈልጋሉ የሚል ጥያቄ ቀርቦላቸዋል። እንደ ኤውሮፓን አቆጣጠር በ1984 ዓ.ም በመጣሁበት ወቅት የሆነው ነገር ያኔ ወጣትና መለዮ ለባሽ ነበርኩና ከፕሬዚደንቱ አንስቶ እስከ ታች ያሉትን አሰርኩና ንጹሐን መሆናችሁ እስከሚረጋገጥበት ጊዜ ድረስ ጥፋተኞች ናችሁ አልኳቸው። ምርመራ ሲደረግ ግን ሁለት ሰዎች ብቻ ናቸው ጥፋተኛ ሆነው የተገኙት። ውሎ አድሮ እኔ ራሴም ታሰርኩ። አሁን ግን ማንኛውም 15 ቤቶች ያለው ሰው ከየት አምጥቶ እንደሠራቸው ለማረጋገጥ ካልቻለ ቤቶቹ ተሽጠው ገንዘቡ ወደ ግምጃ ቤት ገቢ ይሆናል ብለናል። ስለሆነም ገና እየተማርን ነው። ቡሃሪ አያይዘውም ናይጄሪያ የጸጥታ ደህንነቷ የተጠበቀ ሀገር እንድትሆን ለማድረግ እንደሚፈልጉ ጠቁመዋል። ወንቱ ሜክ ናይጄሪያ ቨሪ ሲኪዋ ናይጄሪያ ደህንነቷ የተጠበቀ ሀገር እንድትሆን እንፈልጋለን። የሀገሪቱ ደህንነት ካልተጠበቀ በስተቀር ሀገሪቱን በሚገባ መምራት አይቻልም። ሁለተኛ የኢኮኖሚውና የሥራ መፍጠር ጉዳይ ነው። 68 ከመቶዎቹ በሰላሳ ዕድሜ ክልልና ከዛ በታች ዕድሜ ክልል ውስጥ ያሉ ናቸው። ይህ ከባድ ገጽታ ነው። ብዙዎቹ የትምህርት ዕድል አላገኙም። በርካቶች ደግሞ አቅም ስላልፈቀደላቸው ወይም በሌላ ምክንያት ትምህርት አልጨረሱም። ስለሆነም ገና መታገል ያስፈልጋል። እነዚህን ችግሮች ለመፍታትም ከአራት ዓመታት በላይ መውሰዱ አይቀርም። ያም ሲባል ግን ብዙ ያሳየናቸው መሻሻሎች አሉና ሀቀኛ ናይጄሪያውያን ዞረው በማየት ሊገነዘቡት ይችላሉ ብለዋል ፕሬዚዳንቱ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሰኞ የናይጄሪያውን ፕሬዝደንት መሐመዱ ቡሃሬን በማስተናገድ ከአፍሪቃ ጋር ያላቸውን ግንኙነት ለማደስ የሞከሩ ተደርጎ ታይቷል። ፕሬዝደንት ትራምፕ አፍሪቃን በሚመለከት ጸያፍ አነጋገር ሰንዝረው እንደነበረ የሚታወቅ ነው። አድማጮች፣ የዛሬው አፍሪቃ ነክ ርዕሶች ቅንብራችን እዚህ ላይ ያብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን አድማጮች አሁን ወደ መጨረሻዊ የምሽቱ ቅንብር ነው የምናመራው። ጤና በመጪዎቹ አሥራ ሁለት ዓመታት ውስጥ ወባን ከምድረ ኢትዮጵያ ጨርሶ ለማጥፋት እየተያዘን እቅድ ለማሳካት እየሠራ መሆኑን የኢትዮጵያ ጤና ጥበቃ ሚኒስቴር የወባ መቆጣጠርና ማጥፋት አገር አቀፍ ምርሃ ግብር አስተባባሪ ወይዘሮ ህይወት ሶሎሞን ለአሜሪካ ድምፅ የሰጡትን ቃል ጠቅሰን ባለፈው ሳምንት ዝግጅታችን ዘግበናል። የዓለም ጸረ ወባ ቀንን ምክንያት በማድረግ ከወይዘሮ ህይወት ጋር ቃለ ምልልስ ባደረግንበት ወቅት ባለፉት 14 ዓመታት ውስጥ በየትኛውም የኢትዮጵያ ክፍል የወባ ወረርሽኝ የሚባል በሚባል ደረጃ አለመከሰቱን ኢትዮጵያ በወባ ምክንያት የሚደርሰውን የሞት መጠንም በተለይ ባለፉት ስድስት ዓመታት ውስጥ በሰማኒያ አራት ከመቶ መቀነስ መቻሏንና በወባ የመያዝ መጠንን ደግሞ በግማሽ መቁረጧን ገልጠዋል። በተከታዩ ክፍል ወይዘሮ ህይወት ስለ አገልግሎቶችና መድኃኒቶች አቅርቦት ይናገራሉ። በሌሎች ጥያቄዎች ላይም መልስ ይሰጣሉ። ሰሎሞን አባተ ነው ያነጋገራቸው። መድኃኒት በጥሩ ሁኔታ ይገኛል። አሁን ለሰው የቴክኒክ ድጋፍ ምርመራ በቀላሉ ሊሰጡ የሚችሉ ባለሙያዎች በቅርብ አሉ። ለህብረተሰቡ ምርመራና ሕክምና ሕክምናን አስመልክቶ ጥሩ የሆነ አገልግሎት እየተሰጠነ ያለው እንግዲህ በዋነኝነት የጤና ጥበቃ ሚኒስቴር አስፈላጊ የሆኑት ግብአቶች በሱ ገዝቶ ማሟላት ማሰራጨት፣ ኃላፊነትን ጭምር አለብን። እንዲሁም ደግሞ የጤና ባለሙያዎችም በወባ በሽታ ምርመራና ሕክምና ዙሪያ አስፈላጊ የሆነ የክህሎት ድጋፍ ይጠጣል ግን በተለያዩ መንገዶች አገልግሎት ሰጪዎችን፣ የጤና ባለሙያዎችን፣ የጤና ኤክስቴንሽኖችንም ወባ ዙሪያ ላይ ያለውን ክህሎት የማገዝ ነገር ይሰራል። እንግዲህ የአገልግሎቱን ተደራሽነት በምናይበት ጊዜ የወባ ምርመራና ህክምና በሁሉም የጤና ተቋማት ላይ ነው የሚደረገው ንሲባል እንግዲህ ከጤና ኬላ ጀምሮ የጤና ኤክስቴንሽን ሰራተኞች ወባን ለመመርመርና ለማከም አስፈላጊ ግብአቶች ባሉበት ጤና ኬላ ላይ እንዲሟላላቸው ይደረጋል። ይህን አገልግሎት የጤና ኤክስቴንሽን ፕሮግራም በኩል ይፈጸማል። ከጤና ኬላ በላይ ያሉ ተቋማት እንደ ጤና ጣቢያ እና ሆስፒታሎች ባለውም በተመሳሳይ በላብራቶሪ የተደገፈ የወባ ምርመራ ተደርጎ አስፈላጊ የሆነ የወባ መድኃኒቶች አሉ። ያው ሳይቆራረጥ ሁሉም አይነት የወባ ግብዓቶች ለሁሉም ተቋማት በየጊዜው እንዲዳረስ ይደረጋል። በዚህ ዙሪያ ምንም ክፍተት የለም። ለህዝቡ በጣም በተደራሽነት በማሻሻል ያው እንግዲህ የጤና ኬላዎቻችንን ስናይ በጣም ለኮሚኒቲው ቅርብ በሆነ አገልግሎትም የተደራሽነት አንጻር በጥሩ ሁኔታ ነው የወባ ምርመራና ህክምና እየተሰጠ ያለ። እንግዲህ ምናልባትም ምርመራና ህክምናው ከመስፋፋቱም ጋር ተያይዞ የሞት ቁጥሩ አሁን በከፍተኛ ሁኔታ እንዲቀንስም የሆነው በቀላሉ አገልግሎትን የሚያገኝበት አግባብ ስለተፈጠረ የወባ ምልክቶች የሚኖሩበት ጊዜ ያው ጥሩ የሆነ የግንዛቤ ደረጃም ላይ ህብረተሰቡ የደረሰበት ሁኔታ ስላለ በአፋጣኝ ምርመራና ህክምና ለማግኘት ቅርብ ነው። እነዚህ ጤና ተቋማት ሁሌም ክፍት ነ የምናቸው አገልግሎት ሁሌም ክፍት ናቸው ሲሉ፣ ለምሳሌ አንድ ሰው ወባ ሊሆን ይችላል የያዘው ተብሎ በተጠረጠረ ጊዜ በምን ያህል ጊዜ ውስጥ ምርመራ ማድረግ ይችላል? በምን ያህል ጊዜ ውስጥ ሕክምና ማግኘት ይችላል? ለዚህ ምንም የሚቀርብ ቅድመ ሁኔታ የለም። ወባ በሽታ ምልክቶች እንደታዩ ወደ አቅራቢያው ባለ የጤና ተቋም በመሄድ አስፈላጊውን ምርመራና ሕክምና ማድረግ ይችላል እና ምን ማለት ፈልጌ ነው? አሁን ያለው አቅም፣ አሁን ያለው ቅርበት ለሰው ማለቴ ነው ምን ያህል ጊዜ ይፈጅበታል አንድ ሰው ወባ ይዞኛል ብሎ ከጠረጠረ በኋላ ምርመራ ለማድረግና ህክምና ለማግኘት ግፋ ቢል ምን ያህል ጊዜ ይፈጅበታል ቢያንስ በምን ያህል ጊዜ ማግኘት ይችላል ያንን ምርመራ አሁን ባላችሁ አቅም አሁን ባለው አቅም እንግዲህ የጤና ተቋማትን ቁጥር ጨምሯል ማለት አሁን ቢያንስ በየቀበሌው የጤና ኬላዎች አሉ እነዚህ የጤና ኬላዎች ደግሞ ከርቀትም አንጻር በምናይበት ጊዜ ለህብረተሰቡ ከመኖሪያ አካባቢ ብዙም ሩቅ አይደሉም ያን ያህል ጉዞ ላይ የሚያጠፋው ብዙም እንትን አይደለም በቀናት የተዙ ነገሮች አይደሉም በሰአታት ውስጥ ሂዶ አገልግሎት ማግኘት ትችላለ። ወባን አንዲት ሀገር ብቻዋን ልታጠፋ ትችላለች? ወባን ማጥፋት የአንድ ሀገር ብቻ ኃላፊነትም ሊሆን አይችልም። ደግሞ ከዓለም ወባን ለማጥፋት ለሚደረገው እንቅስቃሴ ሀገራት የራሳቸውን አስተዋጽኦ ማድረግ አለባቸው። ምክንያቱም ወባን በማጥፋት እንቅስቃሴ ውስጥ ያው አሁን ባለው ሁኔታ ከፍተኛ የሆነ የህብረተሰብ ሙቭመንት አለ። በዚህ በሚሆንበት ጊዜ ሁሉም ሰው አስፈላጊ የሆነ ይህ ምርመራ እንዲሁም ደግሞ ወባን ዙሪያ ያሉ አገልግሎቶች በበቂ ሁኔታ ከሌሉ ያው ወባን ከሀገርም ከዓለምም ማጥፋት ነው አስቸጋሪ ነው የሚሆነው። በዛም ነው ከሀገራት በተቀናጀ መልኩ ወባን ለማጥፋት እንዲሰሩ ይህም ደግሞ የጋራ እቅድ በማድረግ የዓለም ጤና ድርጅትም እንዲሁም ደግሞ ሮልባክ ማሌሪያም ላይ በስፋት እየሰሩ ነው ያሉት። ይህ ጊዜ ገደም በማስቀመጥ ሁሉም ሀገራት ኮሚትድ ነው ወደዚህ የታሰብነትን ታርጌት ለመንፋት የሚንቀሳቀሱ ሰራያለ። ወይዘሮ ህይወት ትልቁ ስጋት በዓለም ዙሪያ መድኃኒት የለመደ የወባ ተውሳክ እየተስፋፋ መሄድ፣ መድኃኒቶቹ እየተዳከሙ መሄድ የራሳቸው ነውና ይሄ ስጋትስ ምን ያህል የሰፋ ነው ኢትዮጵያ ውስጥ ወይስ ምን ያህል ጠባብ ነው? ምናልባት ከመድኃኒት መላመድ ጋር የመሳሰሉትን በምናይበት ጊዜ የዓለም ጤና ድርጅት ሪከመንድ የሚያደርገው ሀገራት የሚጠቀሙበት የወባ መድኃኒቶች በየጊዜው መፈተሽ አለባቸው፣ ቢያንስ በየሁለት አመት የተፈተሸ ስኑነቱ መታወቅ አለበት የሚል ነው። ወደ እኛ ሀገር ስንመጣ ይህን እየተተገበረ ያለው የምንጠቀምባቸው ሁሉንም አንድ ማሌሪያ ድራጎች ፍቱን ናቸው ወይስ የሚለው ጥናት ይሰራል። በዛ መሰረት እንግዲህ አሁን ባለው ሁኔታ ያሉን ሁሉ መድኃኒቶች የምንጠቀምባቸው ሱንነታቸው አስተማማኝ ነው። ሰጠና ስምንት ፐርሰንት በላይ ኢፊካሲ ናቸው ብዙ ችግር አይደለም። ሰለሞንና እንግዳውን ወይዘሮ ህይወት እናመሰግናለን። አድማጮች ወደ ኢትዮጵያና ኬንያ ወደሚወስደን የመጨረሻው ዜና እንወሰዳችሁ። ኢትዮጵያና ኬንያ በሁለቱ ሀገሮች መካከል ያለውን ልዩ ቦታ የሚሰጠው ስምምነት ፍጥነት ባለው መልክ ተግባራዊ እንዲሆን ተስማምተዋል። ይህ ስምምነት ለዜጎቻቸው የምጣኔ ሀብትና የጸጥታ ደህንነት ጥቅም ያስገኛል ተብሎም ይታመናል። ኢትዮጵያና ኬንያ በከፍተኛ ደረጃ ለመተባበር የሚያስችላቸው የጋራ ኮሚሽን መስርተዋል። በኢትዮጵያ ከተማ ሞያሌ ድንበር አንድ የድንበር ጣቢያ መመስረቱ በሁለቱ ሀገሮች መካከል የሰዎችና የእቃ ዝውውር እንዲሻሻል አድርገዋል። ይሁንና የሁለቱም ሀገሮች ህዝቦች ከዚህ ከልዩ ግንኙነት ለመጠቀም እንዲችሉ ግልጽ የጊዜና የማዳረስ መስመር እንዲኖር ያስፈልጋል ሲሉ የኬንያው ፕሬዚዳንት ኡሁሩ ኬንያታ አስገንዝበዋል። ፕሬዚዳንቱ ይህን ያሉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኬንያም በጎበኙበት ወቅት ነው። ሁለቱ መሪዎች አገሮቻቸው ስለተስማሙበት የመብራት ኃይል ግዢ ጉዳይም ተግባራዊ ስለሚደረግ እንደተነጋገሩ ታውቋል። ኬንያ ኬንያ ሁልጊዜም ኢትዮጵያን እንደ ወንድም ሀገር ነው የምታየው። ነጻነታችንን ከመጎናጸፋችን በፊት ነጻ እንድንሆን በመርዳት ኢትዮጵያ ቁልፍ ሚና የተጫወተች አገር ናት። ከነጻነትም በኋላ በኢኮኖሚያዊና የጸጥታ ጉዳዮች ላይ በቤተሰብነት ስንተባበር ቆይተናል። የምንኖረው ጸጥታው በጣም በተናወጠ አካባቢ ቢሆንም እኛ ሁለት አገሮች ምንጊዜም ተጋጭተን አናውቅም። ይህ የወንድም አማችነታችን ልዩ ምልክት ነው። ይህም ለሕዝቦቻችን ጥቅም ትልቅ እመርታ ነው። ስለዚህ ጠቅላይ ሚኒስትር ከነልዑካን ቡድኖ እንኳን ደና መጡ። ወንድምና እህቶቾ መሃል እንዳሉ ይሰማው ስ ኬኛታ ከሁሉ አስቀድሜ ለወንድሜ ለክቡር ፕሬዝደንት ኡሁሩ ኬንያታ ለእኔና ለልዑካኔ ቡድን ላደረጉልን የሞቀ አቀባበል ከልብ የመነጨ ምስጋናዬን ላቀርብሻለሁ። ያደረግናቸው ውይይቶች ወንድማማችነታችን ምን ያህል የጠነከረ እንደሆነ የሚናገሩ ናቸው። የጋራ ጉዳዮችን አንስተን ተናግረናል። አካባቢያዊ ጉዳዮችን አንስተን ተነጋግረናል። ዓለም አቀፋዊ ጉዳዮችንም አንስተናል። አባቶቻችን ያቆሟቸው የጋራ ጉዳዮቻችን ሊሰነጠቁ እንደማይችሉ ታሪካችን ይናገራል። ጆሞ ኬንያታ የኬንያ ታላቅ መሪ ነበሩ። የአፍሪካ ታላቅ መሪ ነበሩ። እርሳቸው በእኛ በኩል ከነበሩት ከጃንሆይ ጋር ሆነው እጹብ ድንቅ ሥራ ከናውነዋል። የኔና የክቡር ፕሬዚደንት ኡሁሩ ራእይ የእነርሱን ህልሞች እውን ማድረግ ነው። አድማጮች፣ ለምሽቱ የያዝነው በዚሁ አበቃ። ነገ እንገናኝ። የትግርኛ ስርጭት ይቀጥላል። ደህና አደሩ